your way በማሊው ታሪካዊ የሃይማኖት ስፍራ ቲምቡክቱ ውስጥ ውድመት ፈጽሟል የተባለ አንድ አክራሪ የእምነት ተከታይ ዛሬ ማክሰኞ በዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ቀረበ። መተኪያ የማይገኝላቸውን ታሪካዊ ቅርሶች በማውደም በአቃቢ ሕግ የተከሰሰው አህመድ አልፋቂ አልማህዲ የተባለው ይኸው ግለሰብ ዛሬ ደሄግ በሚገኘው ችሎት ፊት ከመቅረቡ አስቀድሞ አጭር ነገር ሲናገር ተደምጧል። አልማህዲ ካልቃይድ ጋር የሚሰራው የአንሳር ዳይን ነውጠኛ ቡድን አባል እንደነበረም ታውቋል። ሰሜ ዜናዊ ማሊን ይቆጣጠር የነበረው የአንሰር ዳይን ነውጠኛ ቡድን በፈረንሳይ ወታደሮች እንደ አውሮፓ አቆጣጠር በ2012 መወገዱም አይዘነጋም።